የኢትዮጵያ መንግስት በኦሮሞ ሕዝብ ላይ በዘዴ የተውጠነጠነ አፈና ያካሄዳል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ከሷል። የኢትዮጵያ መንግስት በበኩሉ የአምነስቲ ክስ ሐሰት ነው ይላል። ዝርዝሩን ሰለሞን አባተ ይዟል። የአምነስቲ ኢንተርናሽናል የኢትዮጵያ ተመራማሪ ወይም መርማሪ ክሌር ቤስተን ድርጅታቸው ያወጣውን አዲስ ሪፖርት አስመልክቶ ለቪኦኤ በሰጡት ቃል የኢትዮጵያ መንግሥት ለነገሩ ማንኛውንም ተቃውሞ በጸጋ አያስተናግድም ብለዋል። በተለይ ግን በኦሮሞ ሰው ላይ ያተኩራል ብለዋል። ይህ ሪፖርት የሚናገረው የኢትዮጵያ መንግሥት ኦሮሚያ ክልል ውስጥ ገና ለገና ተቃውሞ አለ በሚል እንኳ ለማፈን የሚጠቀምባቸው የተለያዩ ዘዴዎች መኖራቸውን ነው። እነዚህ ዘዴዎች ደግሞ በሺዎች የሚቆጠሩ እስራቶችን ያለ ክስ አስሮ ማቆየትን፣ የስቃይ አያያዞችን፣ ደብዛ ማጥፋትና ከሕግ ውጭ የሆኑ ግድያዎችን ጭምር የሚያካትቱ ናቸው። በ2011 እና በ2014 ዓመተ ምህረት መካከል በአውሮፓውያኑ የዘመን አቆጣጠር ማለት ነው ባሉት አመታት ውስጥ ቢያንስ አምስት ሺህ ሰው መታሰሩን የሚጠቁሙ መረጃዎች እንዳሏቸው ቤስተን አመልክተዋል። ኦሮሚያ ክልል ውስጥ እነዚህ እስራቶች የተካሄዱት አንድም ተቃውሟቸውን በግልጽ ባሳወቁ ሰዎች ላይ፣ በሌላ በኩል ደግሞ ይቃወማሉ በሚል በተጠረጠሩ ሰዎች ላይ መሆኑን የአምነስቲዋ መርማሪ ተናግረዋል። These are ordinary people from all walks of life, including teachers and students, farmers, እነዚህ ሰዎች በሁሉም የሕይወት ዘርፎች የተሰማሩ ተማሪዎች፣ መምህራን፣ ገበሬዎች፣ የጤና ባለሙያዎች፣ ነጋዴዎች፣ የመንግስትም ሰራተኞች የሚገኙባቸው ናቸው። ክሌር ቤስተን አነጋግረናቸዋል ካሏቸው ታሳሪዎች መካከል አንድ ለዩኒቨርሲቲ ውድድር የቢዝነስ እቅድ ያዘጋጀ ተማሪ የፖለቲካ አጀንዳ አለህ ተብሎ መታሰሩን፣ አንድ የመንግሥት ሠራተኛ የሆነ የግብርና ባለሙያ ደግሞ ሥራው ከማዳበሪያ ጋር የተያያዘ በመሆኑና በክልሉ ውስጥ የሚገኙ በመቶዎች የሚቆጠሩ ገበሬዎች የማዳበሪያው ዋጋ ተወደደ ብለው በመቆጣታቸውና ሰልፍን በመውጣታቸው ይህንንም ለመንግሥት በማሳወቁ አንተ አነሳስተሃቸዋል ተብሎ መታሰሩን እነዚያ ተቃውሟቸውን የገለጹ በሬዎችም መታሰራቸውን ተናግረዋል። እንዲህ አይነት ፈጽሞ ግልጽ ባልሆኑ ምክንያቶች በፖለቲካ አስተሳሰባቸው ተጠርጥረው ከሌሎች ተቃውሞ አላቸው ተብለው ከሚጠረጠሩ ሰዎች ጋር ንክኪ አላቸው እንኳን እየተባሉ የሚታሰሩ ብዙ ናቸው። አምነስቲ ኢንተርናሽናል ከኢትዮጵያ እንዲወጣ ከተደረገ በአውሮፓውያን አቆጣጠር ከ2011 ዓ ም ወዲህ ገብቶ ሁኔታዎችን መፈተሽና በቀጥታ መመርመር እንደማይችል ወይም በኢትዮጵያ መንግስት እንደማይፈቀድለት ከኦሮምኛ ዝግጅት ክፍላችን ባልደረባዬ ከጃለኔ ገመዳ ጋር ባደረጉት ቃለ ምልልስ ያስታወሱት ክሌር ቤስተን መረጃዎቻቸውን የሚያገኙት በአመዛኙ በብዙ ሀገሮች ውስጥ ተሰደው ከሚኖሩ የየማህበረሰብ አባላት ጋር ከተደረጉ ቃለ ምልልሶች ኦሮሚያና አዲስ አበባ ውስጥ የሚኖሩ ሰዎች ከሚሰጧቸው እማኝነቶች መሆኑን አመልክተዋል። ከ240 በላይ ቃለምልልሶችን ማድረጋቸውን እና እነርሱም እየተካሄዱ ናቸው ስለሚባሉ የመብት ረገጣዎች ተመሳሳይ ቃሎችን እንደሰጧቸው ገልጸዋል። የአምነስቲ ኢንተርናሽናልን አዲስ ሪፖርት እንዳላዩት ወደ አዲስ አበባ ደውዬ ያገኘኋቸው የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ደኤታ አቶ እውነቱ ብላታ ገልጸውልኛል። ይሁን እንጂ አሏት እውነቱ ጥሩ ሪፖርቱም ባላየውም እንኳ ስ ኢንተርናሽናል እንግዲህ በኢትዮጵያ ላይ የሚያወጣቸው ሊያወጣ የሚችላቸው ነገሮች አንድ አይነት ነገር ስለሆኑ ከዛ ተነስቼ የኢትዮጵያ መንግስት አቋም መግለጽ እችላለሁ። እሺ። በዚህ አገር ላይ ይህ ወይም ማንነትን መሰረት ያደረጉ ሽቆናዎች እና ድሬዎች ካበቁ ሀያ ሶስት አመታትን አስቆጥረናል። በዚህም ምክንያት ዛሬ ኢትዮጵያ ውስጥ ብሄረሰቡን ወይንም ማንነትን መሰረት ያደረጉ ሽቆናዎች ወይም መስሌዎች፣ ግፍ አያያዞች የሚካሄዱበት የሚችሉበት አገር ላይ አይደለም ያለነው የኦሮሞ ህዝብ ከአገሪቱ ውስጥ ትልቅ ቁጥሩን የያዘው ህዝብ ነው። ከሰባት እስከ ሰላሳ ሚሊዮን የሚጠጋ ህዝብ ላይ በደል ተፈጽሞ ስርአቱ ለስርአት ሊቆም የሚችል ሊቀጥል የሚችል አይደለም እና ይሄ የግስ የፈጠራ ውጤ ና ከዚህ በፊትም እንደሚያካሂዱት አንዳንድ ደግሞ ሪዮት አለማዊ ተልእኮ ከውስጥ ያለው ግስ አንድም ቀት የኢትዮጵያ መንግስ ጥሩ ነገር መቆጠር ተሰጠዋል ብሎ የማያውቁ ወገኖች ጊዜ ሰረካ ስለሆነ

ተቀባይነት የሌለው ሰርከቢስ የሆነ ምልክት ነው። የአምነስቲ ኢንተርናሽናል በኢትዮጵያ ላይ እንጂ የሚመለው አልባልታ አቶ እምነቱ ከዚህ በተጨማሪ የአምነስቲ የኢትዮጵያ ተመራማሪ ክሌር ቤስተን ለቪኦኤ በሰጡት ቃል እንደውም አፍና እየተካሄደ ያለው በመሰረቱ በኦሮሞዎች ላይ ወይም በኦሮሞ ተማሪዎች ላይ ብቻ አይደለም። በሁሉም የሕይወት መስኮች ያሉ የአሁኑን መንግስት አይደግፉም የሚል ጥርጣሬ የሚያድርባቸው ወይም የሚጣልባቸው ሁሉ ከአስተማሪዎች እስከ አዋላጆች፣ የመንግስት ሰራተኞች፣ ድምፃውያንና ሌሎችም ስፋት ያላቸው በተለያዩ የሙያ መስኮች የተሰማሩ ሁሉ ናቸው የሚዋከቡት፣ ወይም ስጋት ላይ ያሉት ይህንን መንግስት አይደግፉም ተብሎ ግምት ወይም ጥርጣሬ ከተጣለባቸውም ብለዋል። በዋናነት ተዋከቡ ሊባሉ የሚገባቸው እነዚህ አምነስቲ ኢንተርናሽናል የሚባሉና እሱ ያስፈላ ጀሬዎቹ ካሉ ነበር ኢትዮጵያውያን በሀገሪቱ ውስጥ ያሉ የተወከቡበት፣ የተረበሹበት፣ የተበጠበቱበት የለም። አሁን እሶ የሚነግሩኝ እውነት ከሆነ አምነስቲ ኢንተርናሽናልና ሌሎችም አንዳንድ ከመብቶች ጋር ግንኙነት ያላቸው ድርጅቶች ላለፉት ሶስትና አራት ዓመታት ታግደዋል። ከኢትዮጵያ ኢትዮጵያ አይገቡም። በተለይ አምነስቲ ከ2011 ዓ ም ጀምሮ አይገባም ኢትዮጵያ እና እንደዚህ እንደዚህ አይነት ተቋማት ገብተው እንዲፈትሹ እንዲመረምሩ ለምንድን ነው የማይደረጉት? ለምንድንስ ነው የታገዱት?

የኢትዮጵያን ጉዳይ ሌሎች ገብቶ ሊፈተፍቱ አይችልም፣ አይገባም። የኢትዮጵያን ጉዳይ ወሳኔ ያለበት ኢትዮጵያውያን ቅድ መቶ ስለመጋነት ሳ ጊዜ የኦሮሞን ህዝብን ጉዳይ የሚወስነው የኦሮሞ ህዝብ ነው። ሌላ አምነስቲ ኢንተርናሽናል ወይ ሌላ ሌላ አምነስቲ እንዲኖሩ ስለ ኢትዮጵያውያን የራሳቸውን እድል በራሳቸው መወሰን የሚችሉት የባህላዊ ስልጣን ባለቤት ራሳቸው ኦሮሞዎች ኢትዮጵያን ህዝቦች እንጂ አምነስቲ ኢንተርናሽናል አይደለም።